ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችሁ። የሰኞ መጋቢት 1 2006 ዓ.ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። በምሽቱ ዝግጅት በ19ኛው ክፍለ ዘመን የኢትዮጵያ ታሪክ ዙሪያ የጀመርነው ውይይትን እንቀጥላለን። በእኔ አመለካከት የጋራ ታሪካችን ዛሬ በኢትዮጵያ ውስጥ የምንኖረው ሕዝቦች የጋራ ታሪክ ተጀመረ ብዬ የማየው በ19ኛው ክፍለ ዘመን ማገባደጃ ላይ አጼ ሚኒሊክ ባደረጉት የማቅናት ዘመቻ ኦሮሞና ሌሎቹን ዛሬ ደቡብ ኢትዮጵያ የሚባለውን ሕዝብ በአንድ መንግስት ስር ከጠቀለሉበት ጊዜ ጀምሮ ያለው ታሪክ ነው። የጥንት ኢትዮጵያን መሰረቱ በሚባልበት ጊዜ የተካፈሉት ሁሉም ኢትዮጵያውያን ናቸው። የኦሮሞዎች ጄኔራሎች የበለጠ ተካፍለዋል። የቀደሙት ዶክተር በያና ሶባ የኦሮሞ ነጻነት ግንባር አመራር አባልና የህግ ባለሙያ ናቸው። የቀጠሉት ደግሞ ዶክተር ጌታቸው ሀይሌ የኢትዮጵያ ታሪክና ቋንቋ ተመራማሪ ናቸው። ውይይቱ ከዜናው ቀጥሎ ይቀርባል። ባሳለፍ ነው ሳምንት ማብቂያ የዓለም የሴቶች ቀን ተከብሯል። ወጣት ኢትዮጵያውያን ለስኬት የበቁ ኢትዮጵያዊ ሴቶች መጪውን የልጃገረዶች ብሩህ ተስፋ ፈንጣቂ አጥቢያ ኮኮቦች ሲሉ ታሪካቸውን እርስ በርስ ተነጋግረውበታል። በትናንትናው ዕለት የመስታወት ዝግጅት ላይ ካሰማናችሁ ጥቂቶቹን ለምሽቱ መራርጠናል። እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን የዓለም ዜናዎች አዲሱ አበባ ያሰማናል እንደምናመሻችሁ የሶማሊያ ወታደሮችና የአፍሪቃ ህብረት ኃይሎች አልሻባብ ይዟቸው የነበሩ አያሌ ከተሞችን ማስለቀቃቸውን ገለጡ። ይህም አሸባሪው ቡድን በሶማሊያ ያለውን ይዞታ ለአንዴና ለመጨረሻ ጊዜ የሚያከተም እርምጃ መሆኑን አስታወቁ። ከተለቀቁት አካባቢዎች አንዷ ደቡባዊ ሶማሊያ ውስጥ የምትገኘውና የአልሻባብ ትልቁ ጦር ሰፈር የሚገኝባት የቡርዱቦ ከተማ ነች። አሚሶም በመባል የሚታወቀው በሶማሊያ የአፍሪካ ህብረት ተልእኮ ሰራዊትና የሶማሊያዋ ብሔራዊ ጦር ሰራዊት ከተማይቱን የተቆጣጠሩት ትናንት እሁድ ሙሉ ቀን የፈጀ ውጊያ ከተካሄደ በኋላ መሆኑም ታውቋል። የአሚሶም ቃል አቀባይ ኮሎኔል አሊ ሁሙ ለቪኦኤ ሶማልኛ ቋንቋ አገልግሎት በሰጡት ቃል የአልሻባብ ተዋጊዎች አሚሶምን ካዩ ማፈግፈጋቸው እውነት ነው፣ ነገር ግን ወደ ደፈጣ ውጊያ አለመሄዳቸው ወደፊት የሚታይ ይሆናል ብለዋል። ካለፈው ታኅሣሥ ጀምሮ ሊባኖስ ውስጥ ታግቶ የነበረው የግሪክ ኦርቶዶክስ ሴት መነኮሳት ቡድን ተለቆ ወደ ሶሪያ ተመልሷል። 13ቱ መነኮሳትና ሶስት ጠባቂዎቻቸው ዛሬ ሰኞ ማለዳ ላይ ከደማስቆ በስተሰሜን 30 ኪሎ ሜትር በምትገኘው የዲዴት ዮቡስ ከተማ ገብተዋል። ከመነኮሳቱ አንደኛዋ ሶሪያ በሰላም በመግባታቸው ምስጋናቸውን አቅርበዋል። በጥሩ ጤንነት ተመልሰናል። እግዚአብሔር ይመስገን። እንድንለቀቅ እርዳታ ያደረገውልን ሁሉ እናመሰግናለን ብለዋል። ክሬሚያን ከሩሲያ ጋር ለማዋሃድ በመጪው እሁድ ለታቀደው የውሳኔ ህዝብ ዝግጅቱ መጠናቀቁን የክሬሚያ ምርጫ ኮሚሽን ኃላፊ ማይከልዮ ማልሄፍ ዛሬ ሰኞ በሰጡት መግለጫ አስታወቁ። የተመዘገቡ ድምፅ ሰጪ የክሬሚያ ዜጎች በሙሉ መሳተፍ እንደሚችሉም ተናግረዋል። በራስ ገዟ ክሬሚያ ሪፐብሊክ የተመዘገባችሁ ዜጎች በሙሉ በዚህ ውሳኔ ህዝብ ድምፅ መስጠት መብታችሁ ነው፣ ምንም ነገር አያግዳችሁም ብለዋል። የክሬሚያ ባለሥልጣናት ወደ ውሳኔ ህዝቡ እየገሰገሱ ባሉበት በአሁኑ ወቅት የሩሲያ ወታደሮችም የክሬሚያ ይዞታቸውን እንዳጠናከሩ መሆናቸው ተሰምቷል። ትናንት እሁድ የክሬሚያ ጊዜያዊ መንግሥት ጠቅላይ ሚኒስትር አባቶቻችንና አያቶቻችን በደም ካቆዩልን መሬት ላይ አንዲት ጋትም ብትሆን ለሩሲያ አንሰጥም ብሎ መናገራቸው አይዘነጋም። በመጨረሻም ሁለት መቶ ሰላሳ ዘጠኝ ሰዎችን እንደ ጫነ ላለፈው ቅዳሜ አጥቢያ ሌሊቱን የጠፋው የማሌዥያ አየር መንገድ አውሮፕላን የገባበት ሳይታወቅ ሶስተኛ ቀኑን ሊይዝ ነው። የማሌዥያው ሲቪል አቪዬሽን ኃላፊ ዛሬ ሰኞ እንደተናገሩት ከዋና ከተማዋ ኳላላምፑር ተነስቶ ወደ ቤጂንግ መብረር በጀመረ በአንድ ሰዓት ውስጥ ከራዳር እይታ ከተሰወረው ቦይንግ 777 አውሮፕላን የሰውነት ክፍል እስከ ዛሬ አንድም አልተገኘም። ዜናው አበቃ። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን የምሽቱን ስርጭት ይዤ የማስተናግዳችሁ ሄኖክ ሰማግዜር ነኝ። በ19ኛው ክፍለ ዘመን የኢትዮጵያ ታሪክ ላይ የጀመርነው ተከታታይ ውይይት ዛሬም ይቀጥላል። በአጼ ምኒልክ የግዛት መስፋፋት ዘመቻ የአፍሪካ የቅኝ ግዛት ታሪክና የብሔሮች ማንነትና ጥያቄ ላይ የተመረኮዘ የባለሙያዎቹ ውይይት ነው። በታሪኩ የክስተቶች ዙሪያ እንዴት ልንወያይ ይገባል፣ በነኝ በሚያነታርኩ ሁኔታዎች በሚል ባለሙያዎችን ያነጋገር ነው ነው እንግዶቻችን ዶክተር በያና ሶባ የኦሮሞ ነጻነት ግንባር አመራር አባልና የህግ ባለሙያ ዶክተር ጌታቸው ኃይሌ የኢትዮጵያ ታሪክና የቋንቋ ተመራማሪ ዶክተር ብርሃኑ መንግስቱ የግጭት አፈታት መምህር ናቸው። አዘጋጇ ትዝታ በላቸው። ከወር በፊት በአከታታይ ባቀረብነው ውይይት የግዛት ዘመናቸው የልዩ የልዩነት ምንጭ የሆነው ዳግማዊ አጼ ምኒልክ ለኢትዮጵያ እድገት ያበረከቱትን የትምህርትና የስልጣኔ ጅምር እንዲሁም የአድዋን ገድል ተመልክተናል። በሌላ በኩል ደግሞ በዘመናቸው የኢትዮጵያን ግዛት ለማስፋፋት በተደረገው ጦርነት በተለይ በታሪክ ምሁሩ ፕሮፌሰር ባሩ ዘውዴ አገላለጽ አልገብር ካሉት ጋር በከፍተኛ የተካሄደው ጦርነት ብዙ ሰው እንዳለቀ አሰቃቂም እንደነበር ተወስቷል ይህን ታሪክ ዛሬም ለምንድን ነው ኢትዮጵያውያን የሚወያዩበት ለምንስ ያወዛግበናል ብለን ላቀረብ ነው ጥያቄ ደግሞ በቨርጂኒያ ኦልድ ዶሚኒዮን ዩኒቨርሲቲ የኮንፍሊክት ወይም የግጭት አፈታት ምሁር ዶክተር ብርሃኑ መንግስቱ በግልጽ ውይይት ተደርጎበት መስማማት ወይንም ላለ መስማማት መስማማት ስላልተደረገበት ነው ብለዋል። ዶክተር ብርሃኑ ዛሬም እንግዳችን ናቸው። ከእርሳቸው ጋር አቶ በያን አሶባ የቀድሞ የኦሮሞ ነጻነት ግንባር አመራር አባል እና የህግ ባለሙያ ለኦሃዮ ስቴት የሰብአዊ መብት ኮሚሽን ነው የሚሰሩት። ዶክተር በያን እንዲሁም የጥንት ኢትዮጵያ ታሪክ ተመራማሪ ተመራማሪና የቋንቋ ሊቅ ዶክተር ጌታቸው ኃይሌ ይገኛሉ። እንግዶችን በሰፊው አመሰግናለሁ። በመጀመሪያ ዶክተር በያን ኢትዮጵያ ያለፈችበት ታሪክ ዛሬ ላለንበት ሁኔታ ፋይዳው ምንድን ነው? በጣም ጥሩ ጥያቄ ነው። ባለፈው ውይይትም እነ ዶክተር ብርሃኑ መንግስቱ ይህን ጉዳይ አንስተው ተወያይተዋል። የታሪክ ባለሙያውም አንስተውታል። እኔ እንግዲህ ታሪካችን የጋራ ታሪካችን ስንል እሱ ላይም መግባባት ያስፈልጋል። በእኔ አመለካከት የጋራ ታሪካችን ዛሬ በኢትዮጵያ ውስጥ የምንኖረው ህዝቦች የጋራ ታሪክ ተጀመረ ብዬ የማየው በአስራ ዘጠነኛው ክፍለ ዘመን መገባደጃ ላይ አጼ ሚኒሊክ ባደረጉት የማቅናት ዘመቻ ኦሮሞና ሌሎችን ዛሬ ደቡብ ኢትዮጵያ የሚባለውን ህዝብ በአንድ መንግስት ስር ከጠቀለሉበት ጊዜ ጀምሮ ያለው ታሪክ ነው። ከዛ በፊት የአቢሲኒያ ታሪክ ረዥም ጊዜ የቆየ ታሪክ አለ። የኦሮሞም ሁሉም ህዝብ የተለያየ ታሪክ አለው እና የአስራ ስድስተኛው ክፍለ ዘመን ፍልሰት እሱም ከዚህ በተለየ መንገድ ነው መታየት አለበት የሚል አስተያየት ያለኝ ምንድን ነው? ይሄ የአስራ ዘጠነኛው ክፍለ ዘመን መገባደጃ የአጼ ምኒልክ ግማቱ የአገር ማስፋፋት ይለዋል። በጊዜው ግን የተጻፉት ታሪኮች አገር ማቅናት ዘመቻ ነበረ። ምንድን ነው የዛ ውጤት? የዛ ውጤት ያስከተላቸው ሁኔታዎች እስከ ዛሬም ስላልተፈቱ ስለ ኢትዮጵያ ታሪክ የምናደርገው ውይይት ክርክር፣ ሁሉ በኢትዮጵያ ውስጥ ያለን ህዝቦች ሁሉ ስለ ዛሬም ነው ስለ ወደፊትም ነው። ስላለፈው ነው። ዶክተር ብርሃኑ እንዳሉት ስላለፈው ላይ ነፃና ፍትሃዊ የሆነ ሁሉም በኩልነት የሚሳተፍበት የጋራ ውይይት ተደርጎ የጋራ ታሪክ አልተጻፈም። የጋራ ግንዛቤም የለም። የአጼ ሚኒልክ ወረራ በአጭሩ ሁለት ህዝቦችን ነው ኢትዮጵያ ውስጥ የፈጠረው። ለዚህ መረጃ ምንድን ነው የመጀመሪያው የቀዳማዊ ኃይለ ሥላሴ ህገ መንግስት ሲሰራ ኢትዮጵያዊ ማን ነው ጥያቄ፣ የመጀመሪያው አርቲክል አንቀጽ ነው መልስ ሰጠው። ያ ህገ መንግስት ምንድን የምለው በእኔ አመላከት በጣም እውነተኛ ገለጻ ነው። ኢትዮጵያ ከሁለት ህዝቦች ነው የምትመሰረተው፣ በእንግሊዝኛ ቋንቋ ኔቲቭስ ከሚባሉትና ሰብጀክትስ ከሚባሉት በኢምፓየር ውስጥ በኢትዮጵያን ኢምፓየር ውስጥ ካሉት ኔቲቭስ እና ሰብጀክትስ በጋራ ነው የኢትዮጵያን ህዝብ የሚመሰረቱት ይላል። እንግዲህ በአንድ ሀገር ውስጥ ኔቲቭ የሚለውን ናሽናል ሲቲዝን እንበለው እና ሰብጀክትስ የምንላቸው ደግሞ ዜጋ ያልሆኑ ወይም ከዜጋ ያነሰ መብት ያላቸው እንደማለት ነው። ይሄ ግንኙነት ይሄ በኢትዮጵያ ውስጥ ያሉ ህዝቦች ከመንግስት ጋር ያላቸው ግንኙነት በኢትዮጵያ ውስጥ ያላቸው ደግሞ ስታተስ ደረጃ ነው የሚያታግለን፣ ይሄ ነው የሚያጣላን። ይሄ ሙሉ በሙሉ አልተቀየረም። ስለዚህ ስለዚህ ስናወራ ይሄ ጥያቄ መፍትሄ ባለማግኘቱ ታሪክንም እንደ ታሪክ ሳይሆን ከኢሞሽን ጋር ተገናኝቶ ነው ውይይት የሚደረግበት። አንድ ከዚህ ጋር ማካል የምፈልገው ነገር የስ ኢትዮጵያ ኢምፔሪያል ኢትዮጵያ ከመባል ስም ተቀይሮ የተለያየ ስም ለመንግስት እየወጣ ያለንበት ደረጃ ደርሰናል። ይሄንን መንግስትና መንግስትና ህዝብን መንግስትና ዜጋ ልበለው ያለውን ግንኙነት ለማሻሻል ሪፎርም ለማድረግ በተለይ ከአስራ ዘጠኝ መቶ ስልሳ ስድስቱ አብዮት ጀምሮ ትልልቅ እርምጃዎች ተወስደዋል። ይሄንን መገንዘብ ያስፈልጋል። እንዴት ወደፊት እንሄድ የሚለውን ለመመለስ የስልሳ ስድስቱ አብዮት የፊውዳላዊ ስርዓት የመሬት ስሪት በተለይ ኦሮሞና ደቡብን የሚባለውን ህዝብ ወረራው የአገራቸው የመሬታቸው የርስታቸው ባለቤትነት ያጡትን እና ያንን የመሬት ስሪት የመቀየሩ አዋጅ የመሬት አዋጅ ተብሎ በተለምዶ የሚታወቀው በጣም ትልቅ እርምጃ ነው። የፊውዳሉን ስርዓት የኢኮኖሚ መሰረት ያጠፋ ነው። ይሄንን ስል ግን ያ መሬት የህዝብ ሆነ ማለት እንዳልሆነ እንዲታወቅልኝ እፈልጋለሁ። የሞናርኪው የንጉሳዊው አገዛዝ ደግሞ በህዝብ ፍላጎት በህዝብ አይወት ነው የወደቀው። እሱም ትልቅ እርምጃ ነው። የሰባ አራቱ ዋቢዎ የስልሳ ሌላው ደግሞ በኢትዮጵያ ውስጥ በሃይማኖቶች መካከል እኩልነት እና ሙስሊም ያገሩ ሰዎችም እኩል መሆናቸው የታወቀበት ነው። ኦሮሞ የሚለውም ህዝብ ስም ለኦሮሞ ህዝብ እንደ ስማችን ኦፊሻሊ የታወቀበት እርምጃዎች ናቸው። ትልልቅ እርምጃዎች ብዬ ነው ኝ የምቆጥረው። ይሄ ሪፎርም የማድረግ ቀጥሎ አሁንም በአስራ ዘጠኝ መቶ ዘጠና አንድ በዩሮፕያን አቆጣጠር የፖለቲካ ስልጣኑ አማራ የፖለቲካ ልሂቃን እሊት እጅ ወጥቶ የትግሬ የፖለቲካ ልሂቃን እጅ ገባ። ይሄ ያስከተለው ደግሞ ሪፎርም በእኔ አመለካከት ትልቅ ጅምር ነው። እሱም አገሪቷን በፌዴራላዊ ስርዓት ማዋቀሩ ትክክለኛና ወደ ትክክለኛ ያ የተደረገ እርምጃ አድርጌ ነው የምወስደው። ይሄም ሆኖ ግን አሁንም ዶክተር በያን ለመንደርደሪያ ይሄ አይበቃንም። የሀገር ባለቤት አልሆኑም እዚህ ላይ ተነስተን ነው ወደፊት መሄድ ያለብን የሚል አስተያየት ነው ምስት የፈለግኩት። እሺ አመሰግናለሁ። ለመንደርደሪያው እንግዲህ ካለፈው ወደ አንድ ሁለት መቶ አመት ወዲህ ጀምሮ የተገኙትንም ሂደቶች አዎንታዊ ግስጋሴዎችና ጭብጦችን ገልጸዋል ለውይይታችን እንዲመቸን ማለት ነው። ዶክተር ጌታቸው ኃይሌ ደግሞ እርቅና ሰላም የህይወት ቅመም ብለው ኢትዮ ሚዲያ ላይ ጽሁፍ አውጥተዋል እኔ ጽሁፉን ከምጠቅስ እሳቸው አሁን እርስዎ ባሉት ላይ እስቲ የሚሉትን እንጠይቅ ዶክተር ጌታቸው እሺ እግዚአብሔር ይስጥልኝ ወይዘሮ ትዝታ ዶክተር የተናገሩት በጣም ከልቤ ገብቷል ካሁን በ እኔ የምኖረው ሚኒሶታ ነው እና ሚኒሶታ ላይ ኦሮሞዎች ስብሰባ በሚያደርጉበት ጊዜ ለመሄድ ብዙ ጊዜ እየፈለግኩ አንዳንድ ሰዎች የሚነጋገሩት በኦሮምኛ ነው ይላሉ። ኦሮምኛ የማላውቅም እያደረጉኝ ነው መሰለኝ ተገንኝቻ ላቅም። ግን ብዙ ጊዜ እጓጓ ነበር። ግን ዛሬ በቀጥታ በመስማቴ ደስ ብሎኛል። ወይዘሮ ትዝታ እንደ ነገርሽን የጥንት ታሪክ ተመልካች ነኝ አጥኒ ነኝ እና የኢትዮጵያ ታሪክ አሁን በቅርብ ጊዜ ነው የጋራ ታሪክ የሚጀምረው የሚለው እኔ ካነበብኩት ጋራ አይስማማም። በጠቅላላ የኢትዮጵያ ታሪክ ኦሮሞዎችም ሌሎችም ወደ ኢትዮጵያ በገቡበት ጊዜ የተጻፈ ታሪክ አለ። ነገስታቱ መንግስት ኢትዮጵያን የጥንት ኢትዮጵያን መሰረቱ በሚባልበት ጊዜ የተካፈሉት ሁሉም ኢትዮጵያውያን ናቸው። የኦሮሞዎች ጀነራሎች የበለጠ ተካፍለዋል እና እንዲያውም አሁን በቅርብ ጊዜ አንድ ሰው አንድ ወዳጅ ያላነበብኩት መጽሐፍ ልኮልኝ እንዳነበው ጠይቆኛል እና እዚህ ላይ ኢንቪዚብል ፋክተር የኢትዮጵያን መንግስት ለማቋቋም የነበሩ ኦሮሞዎች እያለ በደንብ አድርጎ የሚያመጣው ነው። እኔም የማውቀው ታሪክ ነው እና እና ጼ ሌሎችም ሁሉን የተካፈሉበት ወታደሮቻቸው ከሁለቱም በኩል ነው። ከምጽዋ ቱርኮችን ለማስወጣት ሰርጸ ድንግል በሄደ ጊዜ ተቀዳሚ ወታደሮቹ ተቀዳሚ ወታደሮቹ ኦሮሞዎች ነበሩ እና የኢትዮጵያን ታሪክ የአቢሲኒያ ታሪክ ነው ማለት መጀመሪያው ነው። የአቢሲኒያን ታሪክ ስም ማስተካከል ያስፈልጋል። አቢሲኒያ የምንለው ከ ቀይ ባህር ማዶ ጀምሮ እስከ ነጭ አባይ ድረስ ያለውን ህዝብ ነው የሚያመለክተው በታሪክ በኩል ስናየው እና ይሄ የሁላችንም ታሪክ ነው። አቢሲኒያ የሚለውን ለጥቂቶች የሚሰጡ ኦሮሞዎች የኢትዮጵያ ክፍል አይደሉም፣ የኢትዮጵያ የአቢሲኒያ ክፍል አይደሉም የሚሉ ናቸው። ስለዚህ ይሄ መታረም አለበት በታሪክ መሰረት። ሁለተኛ ወደ ኋላ በምንሄድበት ጊዜ ታሪክን የምናጠናው ለምንድን ነው? አድማጮች፣ ውይይቱ አልተጠናቀቀም። በዚህ ሳምንት ውስጥ በተከታታይ እነዚህን ንግግሮች፣ ውይይቶች ለእናንተ ጆሮ እናደርሳለን፣ እንድትከታተሉ እንጋብዛለን። ከምሽቱ አንድ ሰዓት ከ16 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ወደ ተከታዩ ዘገባችን ስናልፍ ቅዳሜ ላይ የተከበረው የሴቶች ቀንን በማስመልከት ወጣት ኢትዮጵያውያን አንድ ልብ የሚያሞቅ ዘመቻ በፌስቡክ ከፈቱ። ለስኬት የበቁ ኢትዮጵያዊ ሴቶች መጪውን የልጃገረዶች ብሩህ ተስፋ ፈንጣቂ አጥቢያ ኮከቦች በማለት በኢትዮጵያ ታሪክ ሴቶች በመሪነት፣ በማህበረሰብ አገልጋይነት፣ በኪነ ጥበብ፣ በንግድና ስራ ፈጠራ እንዲሁም በፖለቲካ ስራቸው የሚታወሱ ሴት ኢትዮጵያውያን በወጣት ተተኪዎቻቸው ታስበዋል። በመስታወት ዝግጅት ከቆንጅ ታዬ ጋር ካሰናዳ ናቸው። ለምሽቱ ጥቂቶቹ እናሰማችሁ። እናትራራዋ እናትራራዋ ፈሰሰች እንደውሃ እንዳባይ ጅረት እናትራራ እናትራራ ፈሰሰች እንደውሃ መቅደስ ታምራት ደግሞ በግጥም ሴት ልጅ እናትህናት ተንከባከባት ሴት ልጅ እህትህናት ውደዳት ሴት ልጅ ባለቤትህ ነጭ አክብራት ሴት ልጅ ልጅህ ናት ፍቅርን ለግሳት ሴት ልጅ ሁሉም ነገርህ ናትና ቀና ሁንላት ብላለች። እማክለዋለሁ ያለችው ኪያሊ ደግሞ መስቀል ክብሬ የንጉሥ ላሊበላ ባለቤትን ማለት ነው። እንደሚታወቀው ድሮ መንግስትና ሃይማኖት የጠበቀ ቁርኝነት ነበራቸው። ይህንን ዘመኑ ይፈቅድ የነበረውን አግባብ ያለውን ሁኔታ በመጠቀም መስቀል ክብሬ በወቅቱ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ኃላፊ የነበሩትን በማሳመን ወንድሟ የቤተ ክርስቲያኑ ጳጳስ እንዲሆን አድርጋለች። በተጨማሪም መስቀል ግብሬ በዘመኗ በፖለቲካው ዘርፍ ላይ ቀላል የማይባል ተጽዕኖ ያሳደረች ሴት ነበረች። ንጉሥ ላሊበላ የላሊበላ ውቅር አብያተ ክርስቲያናትን ከድንጋይ አስፈልፍሎ ባስገነባበት ወቅትም በሀሳብና በሞራል ብርታት ትሰጠው ነበር። ባሏ ከሞተ በኋላ ከላሊበላ አቅራቢያ የሚገኘውን ቤት አባ ሊባኖስ ቤተ ክርስቲያን ለባሏ መታሰቢያነት አስገንብታለች። በእርሷ ሕይወት ዙሪያ የተጻፈ ሁለት ያልታተመ ጽሑፍ አለ። ጽሑፎቹም በላሊበላ አቅራቢያ በሚገኘው በገነተ ማርያም ቤተ ክርስቲያንና በአክሱም ይገኛሉ ብላለች። ቀጣይዋ ደግሞ ያለም ደበበ ትባላለች። የቃቄ ወርዶወት ከአንድ መቶ 20 አመት በፊት ታሪክ ረጅም ጊዜ ነው። ይሄ ደግሞ በጣም ረጅም ጊዜ የቃቄ ወርዶ ወት ከዛሬ አንድ መቶ ሀያ አመት አካባቢ በጉራጌ ህብረተሰብ መካከል የሴቶች በደል ቆርቁሯት የተነሳች ሴት መሆኗን ያለም ደበበ ታወሳለች። የቆንጆዎች ቁንጮና እጅግ ሀብታም ከሆነ ቤተሰብ የተወለደች ነችም ትልላታለች። ትውልዷ በምሁር አክሊል ቆረር ቀበሌ ልዩ ስሙ ጀርመኛ አካባቢ ነው። ከሌሎች ወንድምና እህቶቿ በላይ በቤተሰቦቿ ዘንድ ተወዳጅ የነበረችው ወርድወት ከልጅነቷ ጀምሮ በብዙ የጉብዝና ታሪክ ፈጻሚነቷ እየተደነቀች አድጋለች ብላለች። ይቺ ሴት ጀግንነትን በጣም የምትወድ ሲሆን የተዳረችውም ፉርቼ ላምቤ የተባለ የጀግኖች ጀግና ይሆናል። ሆኖም ግን አብዛኛውን ጊዜ በቤተ ጉራጌ የጋብቻ ባህል መሰረት ሌሎች ሚስቶችም ነበሩት። ይህም ያላሰበችውን የቅሬታ ስሜት ፈጠረባት። ቀስ ቀስ እያለ ይነተርካት ጀመር። ከልጅነቷ ጀምሮ በደልን የማትቀበለው ወርድ ወት ጉዳዩን በየእለቱ ታብ ሰለስለው ጀመር ወንዶችን ስትታዘብ፣ ቀን ቀን በጀፎሮ በቤተ ጉራጌ አውራ መንገዶች ላይ በሚገኙ ዋርካዎች ስር ሆነው ሲወያዩ ገበጣና የተለያዩ ጨዋታዎች በመያዝ እየተዝናኑ ያሳልፋሉ። የፈለጋቸውን ያህል ሴት ያገባሉ፣ ንብረታቸው የሚፈቅደውን ያህል ማለት ነው። እዚህ ላይ ለምንድን ነው ይሄ የሚሆነው ትላለች። ወርዶ ታዲያ ለራሷ እንደ ወንዶቹ የሀብቷ መጠን የሚፈቅድላትን ያህል ባል ባታገኝ እንዴት አንዱ እንኳ በወጉ አልደርስ ይላታል? ቁጭት ታላት። ቀናቶች እያለፉ ወራቶች እየተደጋገሙ ሲሄዱ በጆፎሮ የሴቶችን መሰብሰብ የሚከለክለውን ባህላዊ ሕግ ለመጀመሪያ ጊዜ አፍርሳ ተሰሚነት ካላቸው የአካባቢው የባላባት ሚስቶች ጋር ተማከረችና እናም እንዲህ አለቻቸው እኛ በቤት ውስጥ እንለፋለን፣ እንደክማለን። ወንዶቹ እንደ ልብ የመዝናኛ ጊዜ ያላቸው። ታዲያ ይህንን ዝም ብንላቸው፣ ለምን ሁለት አራት ያገባሉ? በአንድ ሚስት ተወሰኑ እንበላቸው። ምን ነው እምቢ ካሉ ለእኛም ከአንድ በላይ ባልማግባት ይፈቀድልን፣ አለቻቸው። ሴቶቹም አዲስና የሚነቀንቅ ሀሳብ ሆኖ ስላገኙት ደገፏት። ስብሰባው ሲደጋገም የአካባቢው ሴቶች መገኘት ጀመሩ። ሀሳቦችም እየዳበሩ መሄድ ቀጠሉ። ሴቶቹ በተደጋጋሚ መሰብሰባቸው የከነከናቸው ወንዶች፣ አይ ወንዶች ሴቶች ሲሰበሰቡ ይከነክናቸዋል እኮ አትወዱ። ተሰበሰቡና ጉዳዩን እንዲያጣራ ጀግናውን ፉርቼን ላኩት፣ የሷኑ ባል የእሷኑ ባል። እሱም ምንድነው ጉዳዩ ሴት ልጅ በጆፎሮ መሰብሰብ ነውር ነውና አይቻልም። ጉዳያችሁስ ምንድን ነው? ይላቸዋል። ሴቶቹም የሚያሳስበን ጉዳይ ስለገጠመን እንሰባሰባለን ምንድን ነው ችግሩ? አሉት። በተጨማሪም ዋናውና የመጀመሪያው እናንተ ወንዶች ብዙ የመዝናኛ ጊዜ አላችሁ። እኛ የልጅን የማድቤትን ጉዳይ ለማቃናት ደፋ ቀና እያልን በስራ ስንባትል እንውላለን፣ እናመሻለን ነገር ግን እናንተ በአንዲት ሴት ላይ ብዙ ሚስቶች ደራርባችሁ ታገባላችሁ። ስለዚህ አንድ ወንድ ለአንድ ሴት ብቻ ባል ይሁን ትብቃውም ነው። አይሆንም ካላችሁ እኛም ሴቶች ከአንድ በላይ እንድናገባ ይፈቀድልን ብለው እርፍ። በዚህ አላበቁም። ሁለተኛ አሉ እነዚህ ሴቶች አንዲት ሴት በባሏ በደል ሲደርስባት ፍቺ ለማስፈጸም እጅግ ብዙ ልፋት አለባት። እንዲያውም ይህን ልፋት አልፋ ማስፈጸም ስለማትችል ምንም በደል ቢበዛባት ችላ ነው የምትቀመጠው። ምክንያቱም መጨረሻ እራሱ ባልየው እሺ እፈታሻለሁ ካላለ ፍቺ አይፈጸምም። ሶስተኛ፣ ሴቶችም ጉዳይ ሲገጥማቸው በጀፎረ መሰብሰብ ይገባቸዋልና መከልከሉ እንዲቆም ወዘተ ብለው ጥያቄ ያቀረቡ ጀግናው ፉርቼ ይህንን የሚገርም እንግዳ ሀሳብ ይዞ እንዴት ይሆን የሚሻለን በማለት ወደ ወንዶች ሸንጎ ተመለሰ። በወርዶ ወት የሚመራው የሴቶቹ ንቅናቄ የአካባቢው ሴቶችና የሰባት ቤት ጉራጌ ሴቶች ተካፋይ የሆነው ወንድ በአንድ ሚስት ይወሰን አንቂት ይነሳለን። አንቂት ማለት የሰማንያው ውል የሚለው መሰል ትርጉም ይይዛል። ነገር ግን በተጨማሪ ባልየው ተስማምቶ ባህላዊ የፍቺ ሥርዓት በማከናወን ፈትቼሻለሁ የወደደ ያግባሽ የሚለውን ሶስት ጊዜ ሰጥቶ ካልመረቀ በስተቀር በራሷ ፈቃድ ባሏን ትታ የሄደች ሴት የተረገመች ናትና የምትመሰርተው አዲስ ትዳር እርግማን ስላለበት ሕመምና ሞት ይገጥመዋል የሚል ብርቱ እምነት ያለበት የሰማንያው ውል ማለት ነው። ይህን ታዲያ ጥያቄ ቤተ ጉራጌ ችግሩን ለመፍታት በየደረጃው ያስቀመጣቸው የባህላዊ ምክር ቤቶችን አልፎ የጠቅላላው ቤተ ጉራጌ ሸንጎ የአጆካ ሸንጎ የሚሰኘው ምክርና ውሳኔ ሰጪ ባህላዊ ምክር ቤት ውሳኔ እንዲሰጥበት ወተወቱ። ምላሽ ሊሰጡም ቀጠሮ ተቆረጠ። በበሳል አባቶች የሚመራውና መላና ፍትሕ በእጁ ነው የሚባልለት ታላቁ የእጆካ ሸንጎ ይሄ ፈተና ሲገጥመው ከፍተኛ አድናቆትም የአደጋ ስጋትም አንዣበበበት። የእጆካ ሸንጎ በዝግ ምክር ያዘ። የዚህ አድማ አስተባባሪ ወርዶ ወጥ ስለሆነች እርሷን መነጠል የሚቻልበት ዘዴ ይፈለግ። እሷን መነጠል ከተቻለ ሌሎቹን ለማሸነፍ ይቻላል አሉ። ወይ ከፋፍለ ግዛው! ከቀጠሮው በፊት የጉዳዩ መሪ የሆኑትን ሴቶች በግል ድርድርና ሽምግልና በመደለል ጉዳዩን እንዲተዉት ለማድረግ ተሞከረ። አልተቻለም ግን፣ በተለይ የሴቶቹን ስሜት እንደ እሳት የሚያንገበግበውን የወርዶት አንደበት መያዝ አልተቻለም። ክርክሩንም የሚያሸንፍ ሀሳብ ለማቅረብ የሚቻል አልሆነም። የወርድ ወጥ እልህ ከፍተኛ ስለሆነ ሞት ይመጣል እንጂ የምትመራውን ትግልትታ ወይም ከርታ ለመውጣት የማይታሰብ ሆነ። ምክሩም ቀጠለ። ከባለቤቷም ፉርቼን ምክር በማድረግ አንቄት ለእሷ ብቻ እንዲነሳላት፣ በኋላ ግን አግባብተው ወደ ቤቷ እንደሚመልሷት ጀግናው ፉርቼን አስማሙት። ሌሎቹ ወንዶችንም ሰብስበው በውድም በግድም አስገድደው ሚስቶቻቸውን በቀጠሮ ቀን እንዳይገኙ እንዲያደርጉ ከውሳኔ ላይ ተደረሰ። የዛን ሰሞን የጉራጌ ባልም ሚስቱን እያባበለ ስጦታ እየሰጠ እየለመነ እያስፈራራና ና እያስገደደ ለማስቀረት ጥረት ቀጠለ። ሺ ካለች በውድ እንቢ ካለች በዱላ፣ ወይ በሽቶ ወይ በቆመጥ። የውሳኔ ሁለት ጠዋት የእጆካ ሽማግሌዎች ቦታ ቦታቸውን ይዘው ቁጭ ብለው ይጠብቃሉ። ወርዶወት አሽከሯን አስከትላ ብትገኝም የእንቅስቃሴው ተካፋይ ከነበሩ ሴቶች አንዳቸውም ብቅ ሳይሉ ቅርት። ይህን ጊዜ ታዲያ ሽማግሌዎቹ እህሳ ወርደወት ምን ተሻለ አሏት። እንዴት ምን ተሻለ ተለዋጭ ቀጠሮ ይሰጠን እንጂ አለች በብስጭት። አይሆንም። በተደጋጋሚ ይሄ ሸንጎ በዚሁ ጉዳይ ላይ ተሰባስቧል። ዛሬ የቁርጥ ቀን መሆኑን ቀደም ብለን ገልጸናል። እንደምታዩው ሴቶቹ ሁሉ ትዳራቸውን መርጠዋል። ማንም ጥያቄውን የሚያቀርብ ሴት የለም። ስለዚህ ውሳኔውን ልንሰጥ ነው አሏት እኔ ቀርብ ያለሁ እኮ። ብቻሽን? አንቺ ተለይተሽ? አዎ፣ ብቻዬን ውሳኔ ይሰጠኝ፣ ለውሳኔ ነው የቀረብኩት አለች። እንግዲያው ለሁለተኛ ጊዜ ይሄንን ጉዳይ አንመለከተውምና አንቺም ከዛሬ ጀምሮ ሌሎቹን ሴቶች ማነሳሳት እንድታቆሚ፣ ቅጣት ሲመጣ ማለት ነው። ሴቶቹ በጊዜያዊ ሆያ ሆዬ ነው እንጂ ነገሩን ውለው አድረው በእርጋታ ሲያዩት እንደማይበጃቸው ውስጥ ለውስጥ ተማክረው ነው እዚህ ውሳኔ ላይ የደረሱት። ስለዚህ ሁለተኛ የሌሎቹን ሴቶች ትዳር ላትበጠብጪ ቃል ግቢልን አሏት። ለእኔ ሳ ቤቱ ታታዲያ ምን መልሳላችሁ ብላ ጥይቅ ለየቱ የግልሽ ጥያቄ ነው። አዎ አንቄቱ ይነሳልኝ፣ በራሴ ፈቃድ ይሁን ትዳር መያዝና መፍታት የምወስነው፣ ያን ወስኑልኝ። ወስነናል፣ አንቄት አይኖርብሽ የፈቀድ ሽውን አግቢ ዘደኞች ናቸው። እሺ በፈቀድ ሽው ጊዜ ደግሞ ፍቺ መርቀናል። ሌላ ቤት ግን አትግቢ። እሺ ይሁንላችሁ፣ በሌላ ጉዳይ አልገባም ብላ ከሽማግሎቹ ተሰናበተች። ስትመራው የነበረውና ተቀጣጥሎ ጫፍ የደረሰው የተበደሉ ፍትህ ጠያቂ ሴቶች ትግል በወንዶች ሴራ አይ ወንዶች ሴራ በሴቶች መፍረክረክና ከመድረኩ መገለል ስለከሸፈ ወርዶት በጣም አዘነች። በግሏ ግን አግባብ ያልሆነውን የወንዶችና ሴቶች የትዳር ግንኙነት አልቀበልም ብላ አሽቀንጥራት አለችው። ከማህበረሰቡ ሕግ ሸፈተች። በሴቶች ላይ የሚፈጸምን በደል ለማስቀረት ባስተባበረችው ጾታዊ ትግል ወይም ፍልሚያ ያለመችው ግብ ያልተሳካላት ወርዶት ዳግም ለፉርችዬ ሚስቱኝ የሚለውን የሽማግሌዎች ልመና ወይም ዘዴ ጨርሶ የማይሞከር የማይታሰብ ነው ብላ እስከ መጨረሻውም አንቄቱን አስነስታ ባሏን ፈታ ወዲያ ጥላ የትግልንና የድል ስሜቷ ግን ደብዝዞ ባት ወደ ትውልድ ቀየዋ ተመለሰች፣ ይላል የቃቄ ወርዶት ታሪክ። አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ከምሽቱ በሶስት ሰዓት ላይ በ25ና በ30 ሜትር ባንዶች እንገናኛለን። ለምሽቱ ፕሮግራሙን ከመራልን ከኃይሉ ታምራት ጋር በመሆን የምሰናበተው የንኩ ሰማግዜር ነኝ። መልካም ቆይታ። This program has come to you from the Voice of America, Washington.